ዶክተር መረራ ጉዲና ሰሞኑን ሲወራ እንደ ሰነበተው ሳይሆን ምንም አይነት የማሰቃየት ድርጊት አልተፈጸመባቸውም ሲሉ ጠበቃቸው አስተባብለዋል። ትላንት በጎበኟቸው ወቅትም አንጻራዊ በሆነ ነጻነት እንዳነጋገሯቸው አስታውቀዋል። ዶክተር መረራ በሕጉ መሰረት እስከዛሬ ቃላቸውን ለፍርድ ቤት እንዳልሰጡም ጠበቃቸው ጨምረው ተናግረዋል። መለስካቸውማ ዝርዝሩን አድርሶናል። ከኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ ለቪኦኤ እንዳስታወቁት በተለያየ መንገድ ሰሞኑን ዶክተር መረራ በምርመራ ወቅት የማሰቃየት ተግባር እንደተፈጸመባቸው ተደርጎ ይወራ የነበረው ከእውነት የራቀ ነው ብለዋል። ትናንትም ሲያናግሯቸው ከዚህ ቀደም ከነበረው ሁኔታ በተለየ እና በአንጻራዊ ነጻነትም እንዳናገሯቸው አቶ ወንድሙ ይብሳ ተናግረዋል። ሲመጡ ላንግዴድ ሱሪና ሻሚዝ ለብሷል። እጃቸው ካቴና የለበትም። መጀመሪያ ቀን ካቴና ታስሮ ነበረ እና ዘና ብሎ ነው የመጡት። አገናኙንና ወደዛ ሄዱ። አንድ ቅጽ አዘጋጅቼ ነበር። አንድ ጠበቃ ከደንበኛ ጋር የሚሞላውን ቅጽ፣ እሱን ቅጽ ሞላን። አንድ ረጅም ሰዓት ነው ሞላን። አውራ ከዚህ በፊት ግን በነበረው ግንኙነታችሁ ፖሊስ በአካባቢያቸው እንደነበረ ዶክተር ያዕቆብ ገልጸው ነበር። ትላንትና እርሶ ሲጠይቋቸው ይሄ አልነበረም። ትንሽ ራቅ ብሎ ነው የቆሙት። ትላንት ፈታ ሳቶኛል። በቃ በነጻነት ነበር በነጻነት ከአንጻራዊ ነጻነት ነበር የመጀመሪያ ቀን ከዶክተር ያዕቆብ ጋር የነበርን ጊዜ ግዜ የእኛ ጋር ነው የቆመው እጃቸው በካቴና ታስሯል። ጥበቃዎች ነበሩ። አሁን ግን ራቅ ብሎ ነው የቆሙት ያው በአራቱ መቅጣጫ ሊቆሙ ይችላሉ። እነሳቸው ዘናውን ያወራ ነው። በቃ መውራት ያለብንን ሁሉ አወራ። አቶ ወንድሙ እንደሚያብራሩት ከሆነ ዶክተር መረራ ጉድናን የፖሊስ አባላት በተለያየ ጊዜ ያገኟቸው ያነጋገሯቸው ቢሆንም የሀገሪቱ ሕግ በሚያዘው መሰረት ቃላቸውን ለፖሊስ አልሰጡም። አንድ ተጠርጣሪ በፖሊስ ከተያዘ በኋላ በ24 ሰዓት፣ በ48 ሰዓት፣ በ72 ሰዓት እንደ ቦታው ርቀት ፍርድ ቤት ይቀርባል ቀጠሮ ይጠየቅበት እሳቸው ሐሙስ ማታ ከምሽቱ ሁለት ሰአት ብርበራው ተጀመረ እና ሰባት ሰዓት አካባቢ አለቀ ያሉኝ፣ ስምንት ሰአት ማዕከላዊ ደረሱ። ሁለት ልጆቻቸውና የተወሰነ እቃ ብዛኛው እቃ ተበርብሮ እዛ ነው የቀረው። የተወሰነ እቃ ደረሰ። በማግስቱ ፍርድ ቤት አቀረቡኛል። ወደ አስር ሰዓት እንደዚህ አካባቢ አቀረቡኝ። ስምንት ሰአት ቀጠሮ ትጠየቅብኝ። ለምንድን ነው ብዬ ብል የተከሰስከው የኢትዮጵያ ፓርላማ በሽብር ከመደበው ድርጅቶች ጋር ተልእኮ ተቀብለ መጥታል ተብዬ ነው። ይሄ ስለሆነ ሽብር ነው። እስከምጠራ 28 ቀን ነው የምን ጠይቅ ብያለሁ። ከዛ አንድ ይሄ አንቀጽ የወንጀል መቀጫ ስነ ስርዓት ቁጥሩ ሁለትን ጠቅሰው ማስረጃ ግን ፈርም አይ ሳላነብ እንዳለ ነበር። አቶ ወንድሙ ለቪኦኤ እንዳብራሩት ዶክተር መረራ ጉዲና በተያዙበትና መኖሪያ ቤታቸው በተበረበረበት ዕለት በፖሊስ ከተያዙ ንብረቶቻቸው መካከል 350 የካናዳ ዶላር እንደተመለሰላቸው ታውቋል። ዶክተር መረራ ለሁለተኛ ጊዜ የዛሬ ሳምንት ፍርድ ቤት ይቀርባሉ ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ